በኢትዮጵያ የፖለቲካ ታሪክ ውስጥ ተማሪዎች ቁልፍ ሚና ተጫውተዋል። ለመሆኑ የኢትዮጵያ ተማሪዎች በዛሬ የፖለቲካ እንቅስቃሴዎች ውስጥ ያላቸው ተሳትፎ ምን ይመስላል ስትል አዲስ አበባ የምትገኘው ሪፖርተራችን ማርት ቫን ደር ወልፍ አንዳንዶቹን አነጋግራ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል። በመንግስቱ አመራር ላይ ያለው ኢህአደግ ምርጫውን ማሸነፉ ከተነገረ እነሆ አንድ ሁለት ሳምንታት ፈቀቅ አሉ። ይህ ገዢ ፓርቲ ዴሞክራሲያዊ አይደለም እየተባለ ብዙ ጊዜ ሲከሰስ ይሰማል። ለወትሮ በቀደሙ ዓመታት አምባገነን የሆኑ የኢትዮጵያ መንግሥታት ከተማሪዎች የሚያጋጥማቸው ፈተና እንዲህ ቀላል አልነበረም። የሀገሪቱ ታሪክ ብዙ የተማሪ ዐመፅ፣ ብዙ ሁከት፣ ብዙ ጥያቄና ንቅናቄን መዝግቦ ይዟል። ዛሬ ግን የተማሪው በፖለቲካው ውስጥ የመሳተፉ ቆሌ እምብዛም የተነቃቃ አይደለም እየተባለ ነው። ተማሪው የፖለቲካ ነገር ዓለሙን ችላ ያለው ይመስላል። ናትናኤልም በዚህ ይስማማል። ናትናኤል በአዲስ አበባ ዩኒቨርሲቲ የሕግ ተማሪ ነው። ስለ ድሮዎቹ ያለውን ክብር ይናገራል። ለከፈሉት መሥዋዕትነት አድናቆት አለኝ። የእኔ ዘመነኛ ወጣቶችና ተማሪዎች እንደዛ የማይነቃነቁት ምናልባት የምንሮጥላት አንድ ነጥብ ስለሌለን ሊሆን ይችላል። አሁን ወጣቱ ተከፋፍሏል። ምናልባት በጎሳ ምክንያት ሊሆን ይችላል። ምናልባትም በሀብታሙና በድሃው መካከል በተፈጠረው ክፍተት ምክንያት የአቅም ጉዳይ ሊሆን ይችላል። ልዩነቶቻቸውን ወደ ጎን አድርገው ለአንድ ዓላማ መቆም አልቻሉም። ከመለያየቱ በተጨማሪ ደግሞ ሐሳቡን በነጻነት የመተንፈስ ችግር እንዳለበት ብዙ ተማሪ ይናገራል። ስለ ፖለቲካ የሚነጋገሩት ከቅርብ ጓደኞቻቸው ወይም ከቤተሰቦቻቸው ጋር የሆኑ ጊዜ ደህንነትና የመናገር ምቾት ሲሰማቸው ነው። ናትናኤልም ሙሉ ማንነቱን መናገር አልፈለገም። የተለየ ሐሳብ መያዝ መዘዝ ሊያስከትል ይችላል ብሎ ያስባል። ሙሉ በሙሉ ዴሞክራሲያዊት በሆነች ሀገር ውስጥ ሐሳብን መግለጽና በዚች ሀገር ውስጥ ሆነ ሐሳብን መግለጽ አንድ ተደርጎ ሊወሰድ የሚችል አይመስለኝም። ዛሬ እንዲህ ለዘብተኛ ለመሆኑ ተማሪው መውቀስ ያለበት ራሱን ነው። የስነ ምጣኔ ሀብት ተማሪው ምኒልክ ነው ይህንን የሚለው። ወጣቱ እኮ ዛሬ የተሻለ መረጃ የማግኘት የተሻለ እድል አለው ምኒልክ ያክልና መከፋፈሉ ተማሪው በተሳካ ሁኔታ እንዳይደራጅ አድርጎታል ይላል። እኛ እንደ ቀደሙት ልንሞትለት የሚገባን ጉዳይ ካለ የቀድሞዎቹ የሚሞትለት ጉዳይ ነበረ። ነርሱ ቢወድቁ የፋናቸውን ቀንድል አንስቶ እስከ ጫፉ ፍጻሜ መስመር ድረስ የሚያደርስ እንዳለ ያስቡ ነበር። ስለዚያ ጨርሶ አይጠራጠሩም ነበር እኛ ጋር አንድነት የለም። እኔ ከሞትኩ በቃ ሞትኩ ነው። የቅርብ ጓደኞቼ በቀብሬ ላይ ይገኛሉ። ቤተሰቤ በቃ ታሪኩ ተፈጸመ። የበፊቱ ሰውዬ መንግስቱ ኃይለ ማርያም በተለይ ለተማሪዎች ጥሩ አልነበሩም፣ ክፉ ነበሩ። ብዙዎቹ ሀገራቸውን እየጣሉ በየአቅጣጫው እንዲያመልጡ፣ እንዲነጉዱ አድርገዋል። ብዙዎች ብረት እያነሱ የትጥቅ ትግል ውስጥ እንዲቀላቀሉ ገፍተዋቸዋል። ያኔ የአሁኑን መንግስት እስካረፉበት ጊዜ ድረስ በጠቅላይ ሚኒስትርነት የመሩት መለስ ዜናዊ የሽምቁንና የተቃውሞውንም የግንባር ውጊያ ለ17 ዓመታት መርተዋል። መለስ ወደ ሜዳ የወጡት ከዩኒቨርሲቲ ግቢ ነበር። የኢትዮጵያ የመጨረሻው ንጉሥ አጼ ኃይለሥላሴም እኮ ፖሊሲዎቻቸውን ይጠሉ ከነበሩ ተማሪዎች ጋር መጋፈጥ ነበረባቸው። ያዕቆብ ኃይለማርያም ማርያም በ957 58 ዓ ም የኢትዮጵያ የዩኒቨርሲቲ ተማሪዎች ብሔራዊ ኅብረት ፕሬዝደንት ነበሩ። ምንም እንኳ የንጉሡ አገዛዝ ፍጹማዊ ዘውድ የነበረ ቢሆንም ተማሪዎች የመሬት ሥሪትና ባለቤትነትን በመሳሰሉ ጉዳዮች ላይ ተቃውሟቸውን ማሰማት ይችሉ ነበር። ንጉሡ በጣም አባታዊ ሰው ነበሩ፣ ጭካኔ ያልነበረባቸው እኛን የሚመለከቱን በሐሳቦቻቸው ውስጥ አንዳች ኮስታራ ቁም ነገር እንዳለ ሳይሆን ተነጫናጭ ወይም የቀበጡ ልጆች አድርገው ነበር። በዚህ ምክንያት የበዛ ስራ አልነበረም። የዛሬ ትውልድ ተማሪዎች በሀገራቸው ጉዳይ ላይ በንቃት ቢሳተፉ ደስ ይላቸው እንደነበር አቶ ያዕቆብ ይናገራሉ። የአሁኖቹ ልጆች እኮ የእርሳቸው ትውልድ እንደነበረው አይነት ታዋጊ ወይም ተጋፋጭ ብጤ አይደሉም። በያዕቆብ ኃይለ ማርያም እምነት በ1997ቱ ምርጫ ወቅት ተነስቶ በነበረው ተቃውሞና ዐመፅ ውስጥ ተማሪው የሰፋ ድርሻ ነበረው። ዘንድሮ ኢህአደግ ፓርላማውን ሙሉ በሙሉ ሲቆጣጠር ቀድሞም እንደ ተገመተው ሁሉ ተማሪው ምንም አላለም። ምንም ዝም ነው ያለው።